በዶይቸ ቨለ የፌስቡክ ማህበራዊ ድረገጽ በርዕሰ ጉዳዩ ላይ በተደረገ ውይይት የተሳተፉት ሰለሞን በላቸው የመንግስት አካላት የዩኒቨርሲቲዎች የቦርድ ሰብሳቢ መሆናቸው ለትምህርት ጥራት ጥሩ አስተዋጽኦ አለው ይላሉ። አቶ ሰለሞን የትምህርት ጥራትን ሊያውኩ የሚችሉ መጥፎ አቅጣጫዎች ካሉ መንግስት ጣልቃ በመግባት ማስተካከያ መፍትሄዎችን ይሰጣል ሲሉ ሀሳባቸውን አስፍረዋል። ፍሬዘር ብርሃኑ ግን የፖለቲካ ሹመቱ የስርዓቱን ህልውና ከማረጋገጥ በዘለለ ከትምህርት ጥራት ጋር አንዳችም ግንኙነት የለውም ባይ ናቸው። ጸሐፊው የስርዓቱን ጠቅላይነት ማሳያ ሊሆኑ ከሚችሉ ገጽታዎች መካከል ያሉትን ተቋማት ሙሉ በሙሉ በሚባል መልኩ ፖለቲካዊ ቅኝት እንዲኖራቸው አድርጎ ማዋቀር ነው። የከፍተኛ ትምህርት ተቋማቱ ከፍተኛ ስልጣናት አወቃቀርም ይህንኑ ከግብ ለማድረስ የተተለመ እንጂ የትምህርት ጥራትን ለማረጋገጥ የተቀመረ አይደለም ሲሉ ሀሳባቸውን አስፍረዋል። ለረጅም ጊዜ በዩኒቨርሲቲ ሲያስተምሩ እንደቆዩ የሚናገሩት አቶ ወንዲራ ዳስማማው የከፍተኛ ተቋማት አመራሮች በፖለቲካዊ አቋማቸው የተሾ እንደሆኑ ይናገራሉ። የዩኒቨርስቲ አመራርን ለማግኘት ለምሳሌ ፕሬዚዳንት ለመሆን ቫይስ ፕሬዚዳንት ለመሆን ከዛም አልፎ ተርፎ የዲፓርትመንት ሄድና ዲንነትን እንኳን ለማግኘት ቅድሚያ ያገዛዙ አባል የሆኑ ሰዎች ናቸው የሚያገኙት እንጂ በሜሪት አይደለም። ለዚህ ነው ብዙን ጊዜም ኮምፕሌን ይኖራል። ቅድሚያም የሚሰጡት የፖለቲካ ስራን እንጂ የአካደሚክስ የሆነን ነገር አይደለምና ኦልሞስት በሁሉም የኢትዮጵያ ዩኒቨርሲቲዎች በተለይ ደግሞ አዳዲስ ተብሎ በሚታሰቡት በተለይ በኢትዮጵያ አቆጣጠር ከሺ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት ጀምሮ አገልግሎት መስጠት የጀመሩ የዩኒቨርሲቲ ተቋማት አመራሮች በዋነኝነት የአገዛዙ ወይም የፖለቲካ ቡድኑ አባል የሆኑ እንጂ ከዛ ውጭ የሆኑ አይደሉም። ሜሪት ቤዝድ አይደለም። አልፎ ተርፎም የትውልድ አካባቢውን ሁን ነት ያደረገ ነው። በዶይቸ ቨለ የፌስቡክ ማህበራዊ ድረገጽ አስተያየታቸውን ያሰፈሩት አሰፋ ወ እንኳን በከፍተኛ የትምህርት ተቋማት፣ በአንደኛ ደረጃ ትምህርት ቤቶች እንኳን መሪዎቹ የድርጅት አባላት ናቸው። በዚህም ምክንያት ከትምህርት ጥራት ይልቅ ቁጥርን መሰረት ያደረገ የፖለቲካ ትርፍ ማስፋፊያ በመሆኑ የትምህርት ጥራት አለ ለማለት ይከብዳል ብለዋል አቶ ወንድራ ዳስማማው በኢትዮጵያ ለሚስተዋለው የትምህርት ጥራት ጉድለት የመምህራን ነጻነት እጦት አንዱ ነው ባይ ናቸው። በፖለቲካዊ ጫናው ምክንያት መምህራኑ በአንድ ተቋም ለመርጋት እንደማይሹ ለሙያው ያላቸው ክብርም ማሽቆልቆሉን ታዝበዋል። በእሳቸው ገለጣ ትምህርትና ፖለቲካ ተደበላልቀዋል። ስለ ትምህርት ጥራት መንግስት ብዙ ያወራል። በተግባር ችግሩ ግን የከፍተኛ ትምህርት ተቋማት ከፖለቲካ ተጽዕኖ ነፃ አለመሆናቸው ነው። መምህሩ በየአመቱ ማለፊያውን ነጥብ የማያገኙ ተማሪዎችን ቁጥር ለመቀነስ የትምህርት ጥራትን ለመጨመር በሚል ሂሳብ ኤፍ ማግኘት ተማሪ ቢያንስ ማለፊያ ማርክ ስጡ ተብሎ በግዳጅ ሲና ከዛ በላይ እንዲያገኝ ይደረጋል። በግዳጅ ሁለት ፐርሰንት አድርሱት፣ አንድ ፐርሰንት አድርሱት፣ እንዲህ እየተባለ ተጽዕኖ ይደረጋልና በተለይ ደግሞ የፖለቲካ አመራር ፖለቲካ ላይ አፊሌትድ የሆኑ ሰዎች ከሆነ አመራሩን የያዙት ሙያዊ የሆነውን ነገር በደንብ ራሱ አይረዱትም። ማስፈጸም የሚፈልጉት ምንድን ነው? በየአመቱ ለሚያቀርቡት ሪፖርት የተመቻቸ ነገር መስራትን እንጂ ከዛ በኋላ ምን አይነት ተማሪ ይወጣል፣ ምን አይነት ትውልድ ይፈጠራል፣ ሀገሪቱን እንዴት ይጠቅማል ይጎዳል የሚለውን ሳያገናዝቡ ነው። ይህን ይህን የሚያደርጉት የማነ ገብረ ኪዳን ግን ፖለቲከኛው ክፍል ገብቶ ያስተምር፣ ምርምር አይሰጥ። ምን አገናኘው ከትምህርት ጥራት ጋር? መምህሩ ነው ተጠያቂ። ክፍል ገብቶ ፖለቲከኛው አረበሸውም፣ ለመምህሩ ጥናት ሲሰራ ርዕስ አልመረጠለትም፣ ምንም ተያያዥነት የለውም ሲሉ አስተያየታቸውን ገልጠዋል። ይባቤ ወርቁ በበኩላቸው ቀበሌን በትክክል መምራት ባለመቻሉ ህዝብ እያስለቀሰ የሚገኝ ካድሬ ከፍተኛ የትምህርት ተቋማትን መርቶ እንዴት አገር ተረካቢ ትውልድ ማፍራት ይችላል ሲሉ ได้ก่อน